ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የኢትዮጵያ አስራ አምስተኛ አምባሳደር በዋሽንግተን ዲሲ አገሪት ውስጥ በመጣሁ ልክ በአስረኛው ቀን ፕሬዚዳንት ትራምፕ ጋር ቀርቤ የሹመት ደብዳቤን ማቅረብ እና ኦፊሻል የሆነ ስራዬን መጀመር የሚችልበት ሁኔታ መፈጠሩ፣ ይህ ራሱ የአሜሪካ ለኢትዮጵያ ያላትን ትኩረት የሚያሳይ አድርጌ ወስጄዋለሁ። አምባሳደር ፍጹም አረጋ ናቸው፣ አነጋግረናቸዋል። ኢትዮጵያውያን የዘለቁበትን ማህበራዊ ትስስር እያጡት ይሆን? መጮህ አለብን! መጮህ አለብን መጮሃለብን፣ ስልሽ ምንድን ነው? አንድ ሞኝ የሆነ ሰው አሉ። ቤቱ ሳተያይዞ ተቃጥሎ እሱ ተረፈ፣ ቤቱ አመድ ሆኖ እና ሰዎች ይዘው ሲወጣ ይስቃል። ለምን የምስቀው ሲባል የቤቴ መቃጠል ለትኋን በጀኝ ብሎ ተረታሉ። እና ቤታችን እየተቃጠለ በትኋን ጉዳይ እየተጣላል። ዶክተር ደረሰ ጌታቸው የማህበረሰብ ሳይንስ ሶሽዮሎጂ ምሁር ናቸው። በዚህ ምሽት ይዘናቸዋል። እሁድ ሚያዝያ 6 2011 ዓ ም ጤና ይስጥልን የተከበራችሁ አድማጮች። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ፣ ዜናውን የማሰማው አዲሱ አበበ ነኝ። የሰሜን ብሔራዊ ፓርክን ቃጠሎ ለማጥፋት አንድ ከደቡብ አፍሪካ የተላከ ሄሊኮፕተር ዛሬ ስራ መጀመሩ ተሰማ። የፓርኩን ቃጠሎ ለማጥፋት እስራኤልም የባለሙያዎች ትብብር ማድረጓን ከባህር ዳር አስቴር ምስጋናው ዘግባልናለች። ካለፈው መጋቢት ወር አጋማሽ ጀምሮ በሰሜን ብሔራዊ ፓርክ ከባድ የሚባል የእሳት ቃጠሎ አደጋ አጋጥሟል። ቃጠሎውን ለማጥፋት የአካባቢው ነዋሪዎች ርብርብ ሲያደርጉ ቢቆዩም፣ ዛሬ ግን የክልሉና የፌዴራል መንግስት ባደረጉት የድጋፍ ጥሪ መሰረት ደቡብ አፍሪካ ሁለት እሳት የሚያጠፉ ሄሊኮፕተሮችን ስትልክ እስራኤል ደግሞ 11 ቡድን ያለው የእሳት አደጋ ሰራተኞችን ልካለች ያሉት የፓርኩ የማህበረሰብና ቱሪዝም ኃላፊ አቶ ታደሰ ይግዛው ናቸው። ሳውት አፍሪካ ርጅስ ተደረገ። የኬንያ አንድ ሄሊኮፕተር ገብቷል። ስራም ጀምሯል። እስራኤል ከአባ አደጋ ሰራተኞች ወደ ሶስት የሚሆኑ ሀኪሞች አስራ አንድ ሰዎች አካባቢ መጠዋ ዛሬ ነው የገቡ ስራ አልጀመሩም ነገ ጀምሮ ወደ ስራ የሚገቡበት ሁኔታ አመቻችቶ በዝግጅት ላይ ናቸው ያሉ ያው አሁን እየታየ ያለው ረባዳ ወይም ገደላማው ክፍል ላይ ነው ሳቱ ያለ በማርታፍ ላይ ነው ያለ እንግዲህ ውጤቱን በኋላ ነው ሁላችን የምናውቁ ማለት ነው እስካሁን በደረሰው ቃጠሎ በፓርኩ ውስጥ ያሉ ብርቅዬ የሚባሉ የዱር እንስሳት ሞተው እንዳልተገኙ የገለጹት ሀላፊው በቃጠሎ የወደሙት የሚሰሩት በሜዳማ ስፍራ ያሉ ሳሮች ሲሆኑ እነዚህም በቀላሉ በዝናብ ተመልሰው የሚበቅሉ ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር፣ እናመሰግናለን። ለአፍሪካ ጉብኝታቸው ወደ ዩናይትድ ወደ ኢትዮጵያ የገቡት ኢቫንካ ትራምፕ ዛሬ አዲስ አበባ መሆናቸው ታውቋል። የፕሬዚዳንት ዶናልድ ትራምፕ አማካሪ የሚሆኑት ሚስስ ኢቫንካ ትራምፕ ከአዲስ አበባ የኢኮኖሚ ጉባኤ በተጨማሪ ከቡናው ኢንዱስትሪ ሴት ሰራተኞች ጋር የሚገናኛሉ፣ በሴቶች የሚመራ አንድ ጨርቃጨርቅ ፋብሪካም ይጎበኛሉ ተብሏል። በፕሬዚዳንቱ ዙሪያ ያለው ውዝግቦች ሴት ልጃቸውን ኢቫንካን ተከትሎ ስለመሄዱ ለጊዜው የታወቀ ነገር የለም። ሆኖም ጋዜጠኛ ሲሳይ ውብሸት በኢትዮጵያ ብቻ ሳይሆን በመላው አህጉሪቱም የሴትዮዋ ጉብኝት መልካም አቀባበል ይኖረው አይመስለኝም ማለቱ ተሰምቷል። የፖለቲካ ተንታኟ ማራኪ ተስፋዬ ደግሞ የኢቫንካ አመጣጥ ለሴቶች ተጨማሪ ጉልበት ሆኖ ግባችንን ለመምታትም ይረዳል ብላለች። ባለፈው ሳምንት የሱዳኑን ፕሬዝዳንት ኦማር አልበሽርን ከስልጣን ያስወገደው ዋናው የተቃዋሚዎች ስብስብ ወታደሩ ስልጣኑን በአስቸኳይ ለሲቪል መንግስት እንዲያስረክብ ጥሪ አቀረበ። ጥሪው ተቀባይነት እስከሚያገኝም ህዝባዊ ተቃውሞ አያቆምም ሲል ከተቃዋሚዎች አስተባባሪዎች አንድ የሆነው የሱዳናውያን የሙያ ማህበር ገልጧል። አልበሽርን የጣለው የወታደራዊ መፈንቅለ መንግስት መሪዎች ግን ሁለት ዓመት ስልጣን ላይ ለመቆየት እንደሚፈልጉ ይፋ ማድረጋቸው አይዘነጋም። አንድ የሶማሊያ ክልላዊ ሚኒስትር ለቪኦኤ እንደገለጡት ሶማሊያ ውስጥ የሚንቀሳቀሰው የአይሲስ ምክር ቤት ምክትል ኃላፊ ጥቃት ደርሶበት ተገድሏል። የፑንትላንድ ክልል የደህንነት ሚኒስትር አብዲ ሰማድ ሞሐመድ ጋላን ለአሜሪካ ድምፅ ሶማልኛ አገልግሎት በሰጡት ቃል የአማጺው ቡድን መሪ አብዲ ሐኪም ሞሐመድ ኢብራሂም የተገደለው ዛሬ ሁድ ሆልአኖድ እና ሂሮ በተሰኙ መንደሮች መካከል በተካሄደ ጥቃት ነው። የፑንትላንዱ ሚኒስትር ጋላም ሲናገሩ፣ በተጨማሪም የአይሲሱ መሪና ሌላ አንድ መንገደኛ የነበሩበት መኪና በጥቃቱ ሲቃጠል ሁለቱ ሞተዋል። የሌላው ሰው ማንነት ግን አልታወቀም ብለዋል። ደቡብ አሜሪካን እየጎበኙ የሚገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ እሑድ ወደ ኮሎምቢያዋ የድንበር ከተማ ኩኩታ ያመራሉ። በዚያም የቬኔዙዌላን ስደተኞች እንደሚጎበኙ ታውቋል። አያሌ ቬኔዙዌላውያን አገራቸው ውስጥ ያለውን ረሃብና አመፅ ሽሽት በአሁኑ ወቅት ኩኩታ ከተማ ውስጥ ተጠልለው ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ከቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮ ጋር ያላቸውን ቅራኔ ለማርገብና ድጋፍም ለማግኘት ያካሄዱትን ቅስቀሳ በመቀጠል ውጭ ጉዳይ ሚኒስትሩ ወደ ተለያዩ ደቡብ አፍሪካ አሜሪካ ይቅርታ ክልሎች ጎራ ብለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 6 2011 ዓ ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ቅንብር እንዝለቅ። አስራ አምስተኛው የኢትዮጵያ አምባሳደር በዋሽንግተን በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት ስራ ፈጠራን በመደገፍና በዘላቂ መዋዕለ ንዋይ ላይ ያዘነበለ እንዲሆን ለማስቻል እንደሚሰሩ አዲሱ አምባሳደር ፍጹም አረጋ አስታውቀዋል። የሹመት ደብዳቤያቸውን ሰሞኑን ለፕሬዚዳንት ትራምፕ ያቀረቡት አምባሳደር ፍጹም ከቪኦኤ ጋር ባደረጉት ቃለ ምልልስ በውጭ ያሉ ኢትዮጵያውያን ለውጡ በውጤታማና በተረጋጋ መንገድ እንዲቀጥል ለማድረግ እንዲተጉ ጥሪ ያስተላልፈዋል። ያነጋገራቸው ሰለሞን አባተ ነው። የኢትዮጵያና የዩናይትድ ስቴትስ ግንኙነት መጀመሪያ በሺ ዘጠኝ መቶ ሦስት ዓመተ ምሕረት በአውሮፓ አቆጣጠር በኢትዮጵያ ደግሞ በሺ ስምንት መቶ ዘጠና ስድስት ዘጠና ሰባት ዓመተ ምሕረት መሆኑ ነው። በአጼ ምኒልክና በሃያ አምስተኛው የዩናይትድ ስቴትስ ፕሬዚደንት ቴዎዶር ሩዝቨልት ልዑክ በነበሩት ራበርት ፒት ስኪነር መካከል ለዘጠኝ ቀናት የዘለቀ ውይይት በተካሄደ ጊዜ ነበር። ከዚያም ጥር 18921 ዓ ም ጃንዋሪ 26929 ነው በአውሮፓ አዲስ አበባ ላይ በተፈረመ የሽምግልና የስምምነቱ ውል ግንኙነቶቹ ከፍ ወዳለ ደረጃ እንዲሸጋገሩ ተደረገ። ያኔ ታዲያ ኢትዮጵያ ለዩናይትድ ስቴትስ እጅግ የተከበረች ወይም የተመረጠች ሀገር ወይም ወዳጅ ሞስት ፌቨርድ ኔሽን ተብላ ተፈርጃለች። ፋሽስት ጣሊያን ኢትዮጵያን በ1928 ዓ ም እስከወረረችበት ጊዜም ያ የክብርና የመግባባት ወዳጅነት ጠንክሮ ቆይቷል። ያኔ ራስ ተፈሪ የነበሩት ቀዳማዊ ኃይለ ሥላሴ እርሳቸው ዘውድ የደፉትና አጼ የተባሉት መጋቢት 24 1922 ዓ ም ነበር ለተማሩ ጥቁር አሜሪካውያን ግብዣ እያደረጉ ኢትዮጵያ ውስጥ እንዲኖሩ እንዲሰፍሩ የሚጋብዙ ነበር። በዚያም የኢትዮጵያ አቪዬሽን አባት እየተባሉ እስከ ዛሬ የሚታወሱትንና የሚከበሩትን ኮሎኔል ጃን ቻርልስ ራቢንሰንን የመሳሰሉ አሜሪካውያን ባለሙያዎች ወደ ኢትዮጵያ ሄደዋል። የኢትዮጵያ አየር ኃይል መሥራችና አዛዥም ነበሩ። በነገራችን ላይ ኮሎኔል ራቢንሰን በኢትዮጵያ አየር መንገድ ምሥረታ ውስጥም ቁልፍ ሚና ተጫውተዋል። ቀዳማዊ ኃይለ ሥላሴ በሕይወቴና የኢትዮጵያ እርምጃ ግለ ታሪካቸው ውስጥ ዩናይትድ ስቴትስ የጣሊያንን ኢትዮጵያን መያዝ ዕውቅና ካልሰጡ አምስት ብቸኛ ሀገሮች አንዷ እንደነበረች ጽፈዋል። ለማንኛውም የሙሶሊኒ ጦር ተሸንፎ ኢትዮጵያም ነጻነቷን ካረጋገጠች በኋላ የዲፕሎማሲ አቻ ቢሮዋን ዋሽንግተን ዲሲ ላይ ጥቅምት 29 1936 ዓ ምት ወይም ኖቬምበር 9 1943 ዓ ምት ከፈተች። የመጀመሪያው መልእክተኛዋ እንዲሆኑ ብላታ ኤፍሬም ተወልደ መድህንን ሾመች። ከዚያም በሁለተኛው ልዑክ ራስ እምሩ ኃይለሥላሴ ጊዜ በመስከረም 1942 ዓ ምት ሴፕቴምበር 94 1999 ነው። በአውሮፓ የሀገሮቹ ግንኙነት ወደ ኤምባሲ ደረጃ አደገ። እንግዲህ በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት ቀጥሎ ኢትዮጵያ በዋሽንግተን ዲሲ 15ተኛውን አምባሳደሯን አቶ ፍጹም አረጋን ታሕሳስ 15211 ዓ ም ወይም ዲሴምበር 24 2018 ዓ ም ሾማለች። አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን መጋቢት 30 2011 ዓ ም ባለፈው ሰኞ ለፕሬዝደንት ዶናልድ ትራምፕ አቅርበዋል። ሥራቸውንም በኦፊሴል ጀምረዋል። በአሜሪካ ድምፅ ስቱዲዮ ጋበዝኳቸው። በቅድሚያ ክቡር አምባሳደር ስለ ሹመቶ እንኳን ደስ ያሎት። የአሜሪካ ድምፅን ግብዣ ተቀብለው በመምጣቱ አመሰግናለሁ። እጅግ በጣም አመሰግናለሁ። ከአንድና ቆያችሁ ሰላም። ክቡር አምባሳደር እስቲ ወደ መጀመሪያው ጥያቄ ልግባና መቼም እርሶ ገና እግሮ መርገጡ ነው እና ብዙም ወደ ዝርዝር ጉዳዮች አንገባም እንደው ለመተዋወቅ ያለ አሁን ለጊዜው አንዳንድ ጥያቄዎችን አነሳለሁ። በቅድሚያ ከሚዲያው ጋር ከመገናኛ ብዙሃኑ ጋር ላሎት ለነበሮት የሰለጠነ ግንኙነት እንደ ኢትዮጵያ መንግስት ባለስልጣን አድናቆቴንና ምስጋናዬን መግለጽ እፈልጋለሁ። ብዙ ባለስልጣናት የኢትዮጵያ ባለስልጣናት በራቸው ዝግ በነበረ ጊዜ፣ ለመገናኘት አስቸጋሪ በነበረ ጊዜ እርስዎን በየአጋጣሚው እየደወልን በስልክም፣ በማንኛውም አጋጣሚ እናገኙት ነበር። መግለጫዎችን ይሰጡን ነበረ። አመሰግናለሁ። አሁን በአካል ስንገናኝ እኔም እጅግ አመሰግናለሁ። ቪኦኤ በብዙ መልኩ በኢትዮጵያ ውስጥ ለነበረው እንቅስቃሴ ትልቅ አስተዋጽኦ አድርጓል። አመሰግናለሁኝ። ክቡር አምባሳደር እርስዎ የተሾሙት ታኅሳስ 15 2011 ዓ.ም ነው። የሹመት ደብዳቤውን ለ ፕሬዚዳንት ዶናልድ ትራምፕ ያቀረቡት ትናንት መጋቢት 30 2011 ዓ ም ነው። በሶስት ወር ተኩሉ ማለት ነው። በ105 ቀኑ ነው ያቀረቡት። ሹመቶን ለምን ዘገዩ ይሄንን ያህል? እሺ፣ አመሰግናል። በቅድሚያ አንድ አምባሳደር ሆኖ የሚሾም ሰው የአገሩ መንግስት ሹመቱን ይፋ ካደረገ በኋላ ተቀባዩ አገር ስምምነት መግለጽ አለበት። በኢትዮጵያ በኩል ሹመቱ እንደተከናወነ ለአሜሪካ መንግስት በመደበኛው አሰራር በውጭ ጉዳይ ሚኒስቴር አማካኝነት በሚተላለፍበት ሰዓት እንደምታስታውሱት አሜሪካን ሀገር ውስጥ ሸዳውን የሚባል ወይም ደግሞ በከፊል ዝግ ነበር የፌዴራል መንግስት ያው በከፊል ዝግ ነበርና ዝግ ከሆኑባቸው እንቅስቃሴዎች ውስጥ አንዱ እንዲህ አይነት ስራዎችን የሚያስተናግደው ክፍል ዝግ እንደሆነ እና ይህንን እንቅስቃሴ ለማድረግ የተቸገሩ መሆናቸውን ገልጸውልናል። የውጭ ጉዳይ መስሪያ ቤቱ ያ መዘጋት ካጋጠማቸው መስሪያ ቤቶች አንዱ ነው። በተለይ እንደዚህ አይነት እንቅስቃሴዎችን ማስተላለፍ የሚመለከተው ክፍል ስራ የማይሰራ እንደነበር በወቅቱ ለውጭ ጉዳይ ሚኒስቴራችን አሳውቀዋል። እና ዋነኛው ምክንያት ይሄን የነበረው ከዛ ሌላ ምክንያት ማለት ዋነኛው ምክንያት ይሄን የነበረው። ሁለተኛው ግን ስራውም ከተከፈተ በኋላ ይህንን ሂደት ለአገሪቱ የሚመለከተው ክፍል ርዕሰ ብሔሩ ጭምር አሳውቆ ከዋይት ሀውስ ወይም ደግሞ ከፕሬዚዳንቱ ይሁንታ ሲመጣ ብቻ ስለሆነ ይህ ነገር የሚፈጸመው። ያ በልማድ እንደየ አገሪቱ ሁኔታ ይለያያል። ግን ከአስራ አምስት ቀን እስከ አንድ ወር የሚፈጅ ጊዜ አለው ራሱ ይሄ ፕሮሰስ። ስለዚህ ሁለቱ ተደምሮ ነው ለማለት ነው። አምባሳደር ፍጹም ከእርስ በፊት የነበሩት አምባሳደር ካሳ ተክለ ብርሃን አስራ አራተኛው አምባሳደር መሆናቸው ነው። ምናልባት በዩናይትድ ስቴትስ እና በኢትዮጵያ የዲፕሎማሲ ግንኙነት ታሪክ ውስጥ እጅግ አጭር ጊዜ ካገለገሉ አምባሳደሮች አንዱ ናቸው። በእርግጥ እርሳቸው ብቸኛ አይደሉም። ከእሳቸው በፊት ለጥቂት ወራት የሚያገለገሉ ሌሎችም ነበሩ። ለምን ይሆን እንዲህ አጭር ጊዜ አገልግሎ መተካት የነበረባቸው? ይህን እንግዲህ ሹመቱን የሚሰጠው አካል ነው መመለስ ያለበት። በዚህ ጉዳይ ላይ የተሟላ መልስ ለመስጠት ያስቸግረኛል። እንግዲህ እርስዎ የጠቅላይ ሚኒስትሩ ጽህፈት ቤት ዶክተር አብይ ወደ ስልጣን እንደዘለቁ የመጀመሪያው የጽህፈት ቤታቸው ኃላፊ ሚኒስትር ሆኖ አገልግለው አለና ምናልባት ቅርበት ካሉት በሚል ነው ያነሳሁት ይህንን ጥያቄ። ግን ከሌሎችም ጉዳዮች ጋር ያቦታው ግንኙነት ይኖረዋል ወደፊት ከምናነሳው በዚያ ላይ በመጣኔ ሀብቱም መስሪያ ቤቶች ደረጃ በኢንቨስትመንቱም በላፊነት ብዙ ስላገለገሉ አንዳንድ ነጥቦች ላይ ትንሽ ጠለቅ ብለን እንገባ ይሆናል። በዚያ በኩል ለመሆኑ ትናንትና ከፕሬዚደንት ዶናልድ ትራምፕ ጋር ምን ተባባላቸው? እንግዲህ አንድ አምባሳደር ሆኖ የተሾመ ሰው በተሾመበት ሀገር ውስጥ በኦፊሴል ስራውን ከመጀመሩ በፊት ለሀገሪቱ ርዕሰ ብሔር ከአገሩ ርዕሰ ብሔር የተሰጠውን የሹመት ደብዳቤ አቅርቦ በአካል ተገናኝቶ በይፋ ይህንን ማቅረብና መጠነኛ ውይይት አድርጎ ስራውን መጀመር ስላለበት የዛ አካል መሆኑ ነው። ያለፈው አርብ ነው ዋሽንግተን ዲሲ የገባሁት። ከዛ በገባሁ የመጀመሪያው ሰኞ በሶስተኛው ቀን ወደ ስራ ከመሄድ በፊት በውጭ ጉዳይ ሚኒስቴር ተገኝቼ ቺፍ ፕሮቶኮል ወይም ደግሞ ዋናው የፕሮቶኮል ኃላፊ በሀገሪቱ ህጋዊ ቅድሚያ እውቅና የሚሰጥ ማለት ነው። ከፕሬዚደንቱ በፊት ያን እድል አግኝቻለሁ። እና በመጀመሪያ የስራ በምገባበት ቀን ይህን ድል ማግኘት በራሱ ብዙዎች እስከ ሁለት ወር ድረስ የሚወስድ ጊዜ የሚጠብቁበት ነው። ትልቅ እድል አድርጌ ነው የወሰድኩት። በሁለተኛ ደረጃ አገሪቱ ውስጥ በመጣ ልክ በአስረኛው ቀን ፕሬዚዳንት ትራምፕ ጋራ ቀርቤ የሹመት ደብዳቤን ማቅረብ እና ኦፊሻላ የሆነ ስራዬን መጀመር የሚችልበት ሁኔታ መፈጠሩ ይሄ ራሱ አሜሪካ ለኢትዮጵያ ያላትን ትኩረት የሚያሳይ አድርጌ ወስጀዋለሁ እና ደግሞ እዛው ውይይት ላይ ደግሞ በመድረኩ ላይ ያደረግናቸው ውይይቶች ከሁለት ሳምንት በፊት ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር ዐቢይ ስልክ ደውለውላቸው መልካም ውይይት ያደረጉ መሆኑን አንስተውልኛል። ከኢትዮጵያ አየር መንገድ አጋጣሚም ጋር በተያያዘ እንደዚሁ አዘናቸው መግለጻቸውን አስታውሳል። ልክ ነው እሱም አለበት ማለት በሁለቱ ታላላቅ ኩባንያዎች ቦይንግ ታላቅ ኩባንያ ነው፣ ኢትዮጵያ አየር መንገድ ታላቅ ኩባንያ ነው። በእነዚህ ሁለት ታላላቅ ኩባንያዎች የተፈጠረውን በተለይ ደግሞ ያልተጠበቀ ድንገተኛ አደጋ በመፈጠሩ ያዘኑ መሆኑ በተለይ ሕይወታቸው ለጠፉ ሀዘናቸውን በድጋሚ የገለጹ መሆናቸውን እና ይህን ችግር በቅርብ ጊዜ እንደምንሻገረው ተስፋ አድርጋለሁ የሚል አጠቃላይ ሀሳብም ጭምር አንስተዋል። ሌላ የሚቀጥለው ሳምንት ኢቫንካ ትራምፕ ወደ ኢትዮጵያ ወደ አዲስ አበባ እንደሚሄዱ በአጋጣሚ ኢቫንካ ክፍል ውስጥ ስለነበሩ ፕሬዚዳንት ትራምፕን ያገኘሁበት ኦቫል ኦፊስ የሚባለው ክፍል ውስጥ ስለነበሩ ኢቫንካ ትራምፕ የፕሬዚደንት ትራምፕ ልዩ ረዳት ወይም አማካሪ እና ልጃቸውም ናቸው። አዎ እሳቸውን ወደ እኔ ጠርተው አስተዋውቀው እዛው ወደዛ የሄዱ እንደሆነና ወይም ይሄን ነገር የማውቅና በቅርብ የሚከታተል መሆኑን የሚቻለውን ሁሉ ድጋፍ በኢትዮጵያ መንግስት በኩል ለማድረግ ዝግጁ መሆናችንም ጭምር ያረጋገጥኩበት አጋጣሚ ነው ያለው። በዋናነት እንግዲህ የተነሱት እነዚህ ናቸው። ስለ ወይዘሮ ኢቫንካ ትራምፕ ጉዞ አንስተዋል። አሁንና እስኪ እስቲ ትንሽ ዘርዘር አድርገው ይንገሩኝ። እርስዎ በትዊተር ገጾም ላይ ይህንኑ ነገር ትንሽ ጫን ብለው ተናግረዋልና ምንድን ነው ሀሳባቸው? ለምን ያህል ጊዜ ነው የሚቆዩት እንግዲህ ኢቫንካ ትራምፕ ሁለት ሀገሮች አፍሪካ ላይ ጉብኝት እንደሚያደርጉ ኮትዲቫር እና ኢትዮጵያ ነው በአፍሪካ ላይ በተለይ ደግሞ የሴቶችን በቢዝነስ ውስጥ ወይም በኢንተርፕርነርሽፕ ውስጥ ሴቶች ራሳቸውን በተሻለ የንግድ እንቅስቃሴ ውስጥ ማሳተፍ የሚችሉበትን ሁኔታ መነሻ ሀሳብ ኢኒሽቲቭ ወይም ደግሞ አለኝ ያሉትን ሀሳብ ለማቅረብ እንደሆነ እና በዚህም ኢትዮጵያንና ኮትዲቫርን የመረጡ መሆናቸውን። ስለሆነም በቢዝነስ ትልቅ ደረጃ ሊደርሱ የሚችሉ ግን ብዙ ድጋፍ የሌላቸውን ሴቶች ትኩረት አድርገው እንደሚሰሩ ጭምር ነው መገንዘብ የቻልኩት። ስለዚህ በኢትዮጵያ በርካታ ሴቶች በጣም አስደናቂ የሆነ ስራ እየሰሩ ነው። ግን ሴቶች በመሆናቸው ከብድር አቅርቦት ጋር ሊሆን ይችላል፣ ከገበያ ጋራ ወይም ኔትወርክ ማድረግ ጋር ሊሆን ይችላል፣ የሚችሉትን ነገር እያሳኩ አይደለም። ቤተሰብን ግን ቀጥ አድርገው በመምራት ልጆችን በማሳደግ በማስተማር ከፍተኛ ኃላፊነት እየተወጡ ነው እና እንዲህ አይነት ኢኒሽቲቭ ወይም ተነሳሽነት ያለው ሀሳብ እኔ በጣም የሚደገፍ ነው የሚል ሀሳብ ነው ያለኝ። መንግስታትም ሊያደርጉት ይገባል የአሜሪካ መንግስትም በኢቫንካ ትራምፕ በኩል እንዲህ አይነት ሀሳብ ይዞ መምጣታቸው እኔ የሚበረታታ ሀሳብ ነው ለማለት ነው። በተለይ በአሁኑ ጊዜ በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት በተለይ በፕሬዚደንት ትራምፕ አስተዳደር ምን ይመስላል? ኢትዮጵያ አፍሪካዊት ሀገር መሆኗን ግምት ውስጥ በማስገባት እንግዲህ አሜሪካ ለአፍሪካ ያላት አጠቃላይ አተያይ በተለያዩ መሪዎች የተለያየ ሁኔታ እንዳለው መገንዘብ ይቻላል። በአሁኑ ሰዓት ፕሬዚደንት ትራምፕ በአፍሪካ ላይ ያላቸው ፖሊሲ ግልጽ እንዳደረጉት በዋናነት ከንግድና ኢንቨስትመንት ጋር የተያያዘ ሊሆን እንደሚገባው ቢዝነስን ማዕከል ያደረገ መሆን እንደሚገባው ለዚህም ራሱን የቻለ ከአሁን በፊት በዩኤስኤድ ስር ይተዳደር የነበረውን ግን ጠንከር ያለ ገንዘብ ለቢዝነሶች የመደቡ መሆኑ እንደ አንድ መነሻ መውሰድ ይቻላል። ስለዚህ ትኩረታቸው በተለይ እንደ ባለፈው አንድ ዓመት ኢትዮጵያ ውስጥ የተካሄደው ፈጣን ሪፎርም ወደ መልካም መንገድ እየሄደ እንደሆነ ለውጡ በተለይ የግል ሴክተሩን ለመደገፍ ምርጥ አጋጣሚ እንደሆነ፣ ስለዚህ እንደዚህ አይነት ለውጥ ደግሞ ፈጥኖ ዜጎቹን ለመጥቀም ትልቅ እድል ስላለው መደገፍ እንዳለበት እንደሚያምኑ። ስለሆነም ከምንጊዜውም በላይ በሁለታችን በሁለቱ ሀገሮች መካከል ያለው ግንኙነት ዘላቂ ጥቅም በሚያረጋግጥ መንገድ ምን ማለት ነው? በእርዳታ ላይ ጥገኛ በሆነ መንገድ ከሆነ እርዳታውን ስፋት ብቻ አይተን መልካም ግንኙነት ነው ስንል ቆይተናል። እርዳታ ከችግር ለመውጣት በጊዜ አይነት ጥሩ ነገር ነው። ግን ዘላቂ ነገር የሚያመጣው በእግራችን በሙሉ እግራችን እንድንቆመ የሚያደርግ ድጋፍ ስለሆነ በዛ መንገድ ከመቼውም ጊዜ የተሻለ እንደሆነ ይሰማኛል አምባሳደር ፍጹም ጥሩ ነጥብ ላይ ነው መጨረሻ ላይ የደረሱት የዩናይትድ ስቴትስ መንግስት ባለፈው ዓመት ባለፈው የአውሮፓ ዓመት በ2018 ማለት ነው ወደ አንድ ቢሊዮን የሚጠጋ ዩናይትድ ስቴትስ ዶላር ድጋፍ ነው ለኢትዮጵያ የሰጠው ይህ ትንሽ ገንዘብ አይደለም ነገር ግን እንዳሉት እርሶ። በግል እንደ አዲስ አምባሳደር ምንድን ነው የሚያደርጉት? ይሄ የድጋፍ የእርዳታ አዝማሚያ ወደ ኢንቨስትመንት እና ወደ ቋሚ ልማት እንዲያዘነብል። አሜሪካ ካሁን በፊትም የምታደርጋቸው እርዳታዎች በዩኤስኤይድ በኩል ሰብዓዊ እርዳታ ላይ ያተኮሩ ናቸው። ይህ መሆናቸው የብዙ ወገኖችን ህይወት ለመታደግ አግዟል። ለዚህም ለአሜሪካ መንግስት ታላቅ ምስጋናና አድናቆቴን መግለጽ ይፈልጋል በዚህ አጋጣሚ፣ በተለይ ደግሞ አንዳንድ ለውጦች በሚካሄዱበት ጊዜ ለውጦቹ የሚያመጧቸው የማያስፈልጉ ሳይድ ኢፌክት ልበለው፣ አንዳንድ መድኃኒቶች ሳይድ ኢፌክት እንዳላቸው ሁሉ የማይፈለጉ ሳይድ ኢፌክቶች ያመጣሉ። ያንን ለማስታገስም ትልቅ እገዛ አድርገዋል። በቀጣይ ዜጎች ሰርተው የሚለወጡበትን የሚደረጉ ድጋፎችም ልክ የዓለም ባንክ እንደሚደግፈን መሰረተ ልማት ላይ የሚያግዝ ዘላቂ ልማትን የሚያረጋግጥ የሚሆንበት ሁኔታም እንዲኖር በቀጣይ እንፈልጋለን። ስለዚህ ከዚህ አንጻር እስካሁን የተደረገው ድጋፍ እጅግ አስፈላጊ ስለነበር ያው በሂማኒታሪያን ወይም በሰብአዊ መብት ዙሪያ መሆኑ ተገቢ ሆነው በቀጣይ ግን የሚያመዝ ነው ወይ ወደ መሰረተ ልማቱ ወይ ደግሞ ለፕራይቬት ሴክተሩ በብድር መልክ በእርሾ መልክ በሚቀርብበት መልኩ እንዲሆን፣ እንዲሁም ደግሞ የአሜሪካን የኢንተርፕርነርሽፕ ባህሪዎችን ከኮራፕሽን ነፃ በሆነ መንገድ ዜጎች በራሳቸው ተማምነው ፈጠራ ላይም ትኩረት አድርገው በአሜሪካም የተፈጠረልን የአገዋንም ገበያ ተጠቅመን ጠንክረን የምንሰራበት ሁኔታ እንዲኖር ማድረጉ ላይ ምናተኩር ጥሪዬን አለሁኝ። መቼም እርስዎ የኢንቨስትመንት ኮሚሽኑም ኃላፊ ነበሩና በዚህ በኩል ብዙ ድል ይኖሮታል፣ ያንም ልምዶን የመጠቀም የሚል እምነት አለ። ነገር ግን እነዚህን ሁኔታዎች ካነሱ በተለይ የውጭውን ኢንቨስትመንት የውጭውን ቀጥተኛ መዋዕለ ንዋይ ወደ ሀገር ውስጥ ለመሳብ ሰላም በጣም አስፈላጊ ነገር ነው ለአንዲት ሀገር። እርስዎ የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊም ሆነው ስላገለገሉ ለፖለቲካውም ቅርበት አሉት። አሁን ሀገሪቱ በከባድ ውጥረት ውስጥ እንደምትገኝ ነው የሚሰማው የሚታየው። ብዙ ግጭት፣ መፈናቀል፣ ከጎሳ ጋር ከድንበር ጋር የተያያዙ የሚመስሉ ሁኔታዎች አሉ። አለመስማማት አለመጣጣም አለ። እንዴት ነው የሚገመግሙት ይህን ሁኔታ? እስከ መቼስ ነው እንደዚህ የሚዘለቀው? ይሄ ሁኔታ እንዲቀየር እያንዳንዱ ዜጋ ከግጭት የሚገኝ ጥቅም እንደሌለ ተገንዝቦ ለሰላማዊ ሁኔታ ለእድገት የሚያስችሉ ሁኔታዎች ውስጥ መስራት አለበት ነው እንደ ቪኦኤ አይነት ከፍተኛ ኃላፊነት የሚሰማቸው ሚዲያዎችም በመልኩ በመልኩ ማለት እንደዚሁ የሚኖራቸው ሚና እጅግ ከፍተኛ ነው። ሰላማዊ ሁኔታ እንዲመጣ ሰላም የሚፈልግ ህዝብ መኖር አለበት። ህዝባችን ሰላም የሚፈልግ ነው። ስለዚህ የታወከ የሚያስመስሉ በጣም ጥቂት በየቦታው ብዙ ነገሮች እንዳሉ አስመስለው የሚዘግቡ በሶሻል ሚዲያም እንደዚህ አሉ። ግን በእርግጥም ደግሞ የኢንተርናሊ ዲስፕለስድ ፒፕል ወይም ደግሞ በውስጥ የተፈናቀሉ ዜጎችም ቁጥር ቀላል አይደለም። ውዥምብሮቹ የበለጠ እያባሱት ነው። አሁን የተፈጠሩ ችግሮችን እንዴት አድርገን እንሰብስበው፣ እንዴት አድርገን ጉዳቱ ከዚህ በላይ እንዳይከፋ እንስራ የሚለው ላይ በጣም መስራት ይኖርብናል። እንግዲህ፣ ህልም ተፈርቶ ሳይተኛ አይታደርም እንደሚባለው ሰላማዊ ሁኔታ ስለሌለ ልማቱ አያስፈልግም ሊባል አይችልም። ልማት ሰላማዊ ሁኔታ ከሌለ ልማቱ የሚመጣበት እድል አናሳ ነው የሚሆነው። ግን ደግሞ የተጋነኑ ሁኔታዎችን አስተካክለን ኢንቨስትመንቱ አሁንም በሚሳብበት ሰዓት የመረጋጋቱ እድል ደግሞ እዛን ያህል ይጨምራል። ኢትዮጵያ ውስጥ ያለው ችግር ብዙዎችን እንደሚገምቱት የዘረኝነት፣ የጎሰኝነት፣ የምናምን አይመስለኝም። የኢኮኖሚ ችግር ነው። ይህን የኢኮኖሚ ችግር መፍትሄ እየሰጠን በሄድን ቁጥር ከዘረኝነት ጋር ከጎሰኝነት ጋር ተያይዘው የሚነሱ መከፋፈሎች ቦታ እያጡ ይሄዳሉ። ስለዚህ የሪሶርስ ችግር ነው የሪሶርስ እጥረት አይደለም። የሪሶርስ አገር ነች ሀገራችን። ግን ይህንን ወደ ልማት በሚቀይር ሁሉን ተጠቃሚ በሚያደርግ መንገድ ላይ ማስቃኘት ላይ ሚዲያዎችም ኃላፊነት እንዲወጡ ነው። በዚህ አጋጣሚ አጥራ ማለት ፈልገው መንግስት የሚችለውን ጥረት እያደረገ ነው። ሌሎች ተፎካካሪ ፓርቲዎችም በዚህ ዙሪያ መስራት አለባቸው። አገራችን ከሌለች፣ ፖለቲካ የምንለው ነገር ስልጣን የምንለው ነገር ህዝብ አደጋ ላይ ነው የሚሆነው። ስለዚህ ከግጭት ውጪ ወደ ሆኑ የሀሳብ ትግሎች ውስጥ መጥተን በምክንያት የምንተማመን ከዛም ደግሞ ለልማት የምንነሳ ኢንቨስተሮችን የምንስብ መሆን አለብን። የውጭ ኢንቨስተሩ ለዘላቂነት የሚመጣው በተረጋጋ ሀገር ውስጥ መስራት የሚፈልገው፣ ሀብቱን ያልተረጋጋ አገር ውስጥ የሚያፈስ ኢንቨስተር በተለይ እነዚህ በማይኒንግ ልክ ሃይ ሪስክ ቴከር የምንላቸው አይነት ካልሆኑ በስተቀር ብዙዎቹ ለዘለቂ ታስበው የሚመጡት በዛ ዙሪያ የሚያስቡ አይደሉም። ስለዚህ ኳሊቲ ኢንቨስትመንት ለመሳብ የተረጋጋ ዘላቂ ጥቅም ለአገሮችም ለራሱም የሚመጣ ኢንቨስትመንት በጣም ያስፈልገናል። እሱን ለማምጣት ለመሳብ እንዲቆይ ለማድረግ ያሉትም እንዲስፋፉ ለማድረግ ሰላማችንን መስራት አለብን እና የሰላም ሁኔታ በዚህ ነው ማየው። በለውጡ ውስጥ የሚመጣ ሳይድ ኢፌክት አርጌ ነው ማየው። ለውጡ ምክንያታዊ ነው አይደለም የሚለውን በደንብ መመዘን እንችላለን። ዓለምን እያስደነቀ ያለ ለውጥ ነው። ለምንድን ነው ወደ ግጭት የሚያስገባን? ለምንድን ወደ ግጭት የሚያስገባ የሚመስለን ነገር በውይይት ማንፈታው እና አሁን ነው የሚመስለኝ ኢኮኖሚክ ጥያቄውም አብሮ እየገዘፈ እየመጣ ስለሆነ ኢኮኖሚክ ጥያቄው ደግሞ የሚመለሰው ተረጋግተን ያለው ሁሉ አገር ውስጥ ስራውን በዝንባሌው እንዲሰራ ምቹ ሁኔታ በመፍጠር በርካቶች ደግሞ ብዙ ስራ ሊፈጥሩ የሚችሉ ኢንቨስተሮችን ደግሞ በመሳብ አገር ውስጥ ያለው ኢንቨስተርም ተመችቶት የተሻለ ስራ እንዲሰራ በማድረግ ነው። ክቡር አምባሳደር፣ መቼም ቀደም ሲል እንዳልኩት የዛሬው ግንኙነታችን የዛሬው ቃለ ምልልሳችን የመተዋወቂያ ነው። እንደው አጠራጠር ያለ ነው። በአንድ ቀን ጥያቄ ነው። ፈቃደኝነቱን ገልጸው እዚህ የተገኙት ሌሎችም ከኔ በኋላ ቃለ ምልልስ ሊያደርጉ እየጠበቁ ያሉ አሉና ለጊዜው ጠለቅ ብዬ አልግባ ነገር ግን ከዚህ የጸጥታ፣ የሰላም፣ የአስተዳደር ጉዳይ ጋር የተያያዙ ብዙ ጥያቄዎች አሉ። እኛም ጋር ያሉ፣ ህዝቡም ጋር ያሉ፣ ሌሎችም ጋር ያሉ እና ወደፊት ዘርዘር አድርገን ጊዜ በሚኖሩት ጊዜ እናያቸዋለን። እነዚህ ከፖለቲካውም ከምጣኔ ሀብቱም አኳያ እርሶ እንዳነሱት፣ እስቲ ወደ ዳያስፖራው ጉዳይ ንግባ። እርሶ የመጡበት ጊዜ በነገራችን ላይ የተመቻቸ ጊዜ ላይ ነው። ጥሩ ጊዜ ነው የመጡት። ከዚህ ቀደም ባሉ አመታት ዋሽንግተን ዲሲ እና ዩናይትድ ስቴትስ ውስጥ ያለው በዳያስፖራው መካከልና ከኤምባሲው ጋር ያለው ግንኙነት ጥሩ አልነበረም አሁን ግን ኤምባሲው መድረኮችን ያዘጋጃል ራሱ ይጋብዛል ሰውም ቢሆን ወደዚህ አለመሄድ አይሸማቀቅም በደስታ ነው የሚሄደው ይሳተፋል በብዙ መድረኮች ላይ እርሶ ይሄ ግንኙነት የተጠናከረ እንዲሆን የሚያደርጉት ነገር ምንድን ነው ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስም አውሮፓም ተጉዞ በነበረ ጊዜ በኢትዮጵያ የፖለቲካ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ነው ትውልድ ኢትዮጵያ ግዩራን ወይም ዳያስፖራ የሰጣቸው ድጋፍ ያ በተወሰነ ደረጃ አሁን በአንዳንድ ምክንያቶች ቅሬታዎች የሚንጸባረቁ ይመስላል። እነዚህን ሁኔታዎች ለማጽዳት የሚያደርጉት ጥረት ምንድን ነው እንደ አዲስ አምባሳደር? የኢትዮጵያ ዳያስፖራ ፈንድስ በምን ሁኔታ ላይ ይገኛል? እንግዲህ ከዳያስፖራ ጋር በተያያዘ ከአሁን በፊት የነበሩ መቃቃሮች፣ አሁን ደግሞ በተለይ ጠቅላይ ሚኒስትር አብይ በሐምሌ ወር ዋሽንግተን ዲሲን፣ ሎስ አንጀለስ እና ከዛም በኋላ ፍራንክፈርትን በጎበኙባቸው ጊዜያት የተፈጠረው ሁኔታ ምንድን ነው ዳያስፖራው ለውጥ እንዲመጣ ነበር ሲታገል የነበረው የነበረው ሁኔታ ትክክል አደለም ሲል ነው የነበረው ጠቅላይ ሚኒስትር አብይ የነበረው ሁኔታ ትክክል አደለም ሲሉ የነበረው አሁን የመጣው ለውጥ ያንን ትክክል አልነበረም የሚለውን ነገር የሚያስተካክል ነው ለውጥ ደግሞ በአንድ ጊዜ ተጠናቆ የሚቋጭ ስላልሆነ ሂደት ውስጥ ነው ያለ ነው ማለት ነው ስለዚህ ዳያስፖራው ከአሁን በፊት ባሳየው ጨዋነት፣ አገር ወዳድነት ለሀገሩ ስለሚያመው ነው እንደዚህ የሆነው ብዬ ነው የማስበው። እና የተመቻቸው ሁኔታ ውስጥ ኖሮ፣ ግን ወገኑ በተሻለ ሁኔታ ውስጥ እንዲኖር ስለሚመኝም ጭምር ያደረገው ትግል ነው አድርጌ የመወስደው። ስለዚህ አሁንም በብስለት የጀመረውን የለውጥ ጉዞ በመደማመጥ እንደሚያጠናቅቅ ትልቅ እምነት አለኝ። ስለዚህ ዳያስፖራውን የሰለጠነ ዲሞክራሲ ባለበት አገር ውስጥ በሀሳብ የበላይነት በሚያምን ህብረተሰብ ውስጥ የሚገኝ እንደመሆኑ ያለውን ሀሳብ በተሻለ ለማስረጽ በክርክር ማለት ነው የሚተጋ የበሰለ ማህበረሰብ አድርጌ ስለምወስድ በጣም ጥሩ የሆነ በጋራ የመስራት መንፈስ ይኖራል ብዬ ተስፋ አደርጋለሁኝ። ይህንንም ለማረጋገጥ ካሁን በፊት የነበሩ መድረኮች በራሳቸው በቂ ናቸው። በቅርቡም ደግሞ በዋሽንግተን እንዲሁም ሜሪላንድ እና ቨርጂኒያ የሚገኙ የተለያዩ ማህበረሰብን የሚወክሉ የቢዝነስ ማህበረሰቡን በተለያየ መልክ የተደራጁትን ቅድሚያ በመስጠት ከነሱ ጋራ እንዴት አብረን ብንሄድ ይሻላል የሚል መድረክም ለማዘጋጀት እየሰራን ያለ ነው። ዝግጅታችን ካጠናቀቅን በዚሁ በሚያዝያ ወር መጨረሻ ላይ የምናካሄደው ይሆናል። በሌሎች እንደዚሁ አምስት የተመረጡ ቦታዎች በሚቀጥሉት መቶ ቀናት ተመሳሳይ ነገር ለማድረግ ቅድመ ዝግጅት እያደረግን ነው። በእነዚህ መድረኮች እንዲህ ነው ምን ሰራው የሚል ሳይሆን እኛ እንዲህ አስበናል እንዴት ብናደርግ ይሻላል? በሚል በመመካከር መንፈስ ይዘን ለመሄድ ነው። ስለዚህ ምክንያት ያለው ያሸንፋል ማለት ነው። በዛ መንገድ ተልእኳችን በጋራ እናሳካለን። ዳያስፖራ ትኩረቱን ወገኑ ላይ በሀሳብ እንደሚያግዘው ሁሉ በዳያስፖራ ትራንስፈንድ በኩል መጀመሪያው መንገድ አጠናክሮ እንዲሄድ ምቹ ሁኔታዎችን የመፍጠር ስራዎች በቀጣይ እንሰራለን። እንዴት ነው አሁን ያለበት የዳያስፖራ ትረስ ፈንድን እየመራ ያለው ራሱ ነው። በተለይ ደግሞ እዚህ ሰሜን አሜሪካ የሚገኙ ናቸው። ከሰብሳቢ ጀምሮ አብዛኞቹ አመራሮች እዚህ ዋሽንግተን፣ ሜሪላንድ፣ ቨርጂኒያ፣ በተለይ ሜሪላንድ ይመስለኛል ከፍተኛ የሆነ አስተዋጽኦ እያደረገ ያለው ምናልባት ቁጥሩም ተጨማሪ ምቹ ሁኔታም ጭምር ታክሎበት ሊሆን ይችላል። አንዳንዶች ትንሽ ነው ይላሉ። እኔ መጀመሩ በራሱ በጣም ትልቅ ትልቅ እርምጃ ነው ብዬ አስባለሁ። አሁንም ያልተመቻች ሁኔታዎች አሉ። እንደተባለው በባንክ በካርድ ሲስተም ብቻ የሚደረገው የመዋጮው ስርዓት አያመችንም የሚሉትን ወገኖች በምን መንገድ መድረስ የሚሻለው የሚለውን አማካሪው ምክር ቤት እየሰራበት ነው። ስለዚህ እስካሁን ለወገኑ ይሄ ብቻ አይደለም አሳድጎ ለወግ ላበቃ አገርና ሕዝብ ከዚህ በላይም ማድረግ የሚችል ትልቅ ትልቅ ኃይል እንደሆነ ነው። ትላንት ዋይት ሀውስ ውስጥ ከስነስርዓቱ በኋላ የነበረ አጭር አንዳንድ የዋይት ሀውስ ሰዎች ጋር ውይይት በምናደርግበት ሰዓት ሺካጎ ብቻ ያለው የሐኪም ቁጥር አዲስ አበባ ካለው ይበልጣል። የኢትዮጵያን ትውልድ ኢትዮጵያኖች የሐኪም ቁጥር ማለት ነው ዶክተሮች ምን ማለት ነው ይሄ። እና ለተሻለ ኑሮ መሄዳቸው መልካም ነው፣ ግን ደግሞ ወገናቸውን በሚደርሱበት መንገድ የሚችሉ ተመልሰው ኢንቨስት በማድረግ ሊሆን ይችላል። አይ በዚህ መንገድ አይደለም የሚሉ ደግሞ ለቤተሰቦቻቸው የተለያየ ገንዘብ በመላክ ሀሳብ በመስጠት ሊሆን ይችላል። ሌላው ደግሞ በዳያስፖራ ትራስፋንድ ሊሆን ይችላል። ሌላው ደግሞ በዩኒቨርሲቲዎች ውስጥ በመግባት ጊዜውን በመሰዋት ሊሆን ይችላል። በምንችለው መንገድ ሁሉ ይሄንን ቅንጅት ይፈጥራል። ቅንጅቱም እንዴት ይሆን የሚለውን ጭምር አብረን ተመካክረን በጋራ ልንሰራ ይገባል። አምባሳደር ፍጹም አረጋ፣ መቼም ይሄ ለእርሶ የመጀመሪያውም ዲፕሎማሲያዊ ሹመት ነው። ለዚህም ደግሞ ዋሽንግተን ዲሲ ላይ ነው እጅግ የተከበረው የዲፕሎማሲ ልዑክ ይመስለኛል በኢትዮጵያና በአሜሪካ ግንኙነት ውስጥ እና ስራው የተሳካ እንዲሆን እመኛለሁኝ። ወደፊትም የመተዋወቂያ መድረኮም ላይ ተገኝተን ሰፋ አድርገን እናስተዋውቆታለን ማን እንደሆኑ ከሰው ጋር በሌሎችም ጥያቄዎች ላይ እንደዚሁ ተመልሰን እንነጋገራለን። ለዛሬ በጣም አመሰግናለሁ። እግዜር ይስጠልኝ። አመሰግናለሁ። እሺ ሰለሞን፣ ከአምባሳደር ፍጹም አረጋ ጋር የነበራችሁ ውይይት በጣም ጥሩ ነው። ሙሉ ደግሞ በዌብሳይታችን እና በፌስቡክ ገጻችን ላይ ይገኛል። በቪዲዮ ማለት ነው። አድማጮቻችን፣ የፌስቡክ ተከታታዮቻችን እና የድረ ገጻችንም ተከታዮች ወደዛው ሄዳችሁ ጎብኘት ብታደርጉ ሙሉውን ማግኘት ትችላላችሁ። ከአምባሳደር ፍጹም ጋር ወደፊት ደግሞ ትንሽ ጠለቅ እና ዘርዘር ባሉ ጉዳዮችም ላይ ለመነጋገር ሀሳብ ተለዋውጠናል፣ ተነጋግረናል። ስለዚህ አድማጮች፣ እንዲመልሱላችሁ የምትፈልጉትንም ጥያቄዎች ወይም ሀሳቦች፣ ጭንቀቶች ካሏችሁ እባካችሁ አካፍሉን፣ እናቀርባለን፣ ይዘን እንሄዳለን ወደ አምባሳደር ፍጹም። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት እየተከታተላችሁ ነው ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ቪኦኤ ኒውስ ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ ከጉግል ፕሌይ ወይም ከአፕ ስቶር ታገኟቸዋላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅታችን ለመሸጋገሪያ ደግሞ ጣፈጥ ያለ የቴዲ አፍሮ ሙዚቃ በሰባ ደረጃ ሳይከብደኝ እርምጃ በሰባ ደረጃዎች

time ወደ ተከታዩ ዘገባችን ነው የምናልፈው። ኢትዮጵያውያን የዘለቁበትን ማህበራዊ ትስስር እያጡት ይሆን? ዶክተር ደረሰ ጌታቸው የማኅበረሰብ ሳይንስ ወይም ሶሲዮሎጂ ረዳት ፕሮፌሰር ናቸው። በኒውዮርክ አዮና ኮሌጅ በከተማ ጉዳዮች፣ በማንነትና በብሔረሰቦች ዙሪያ በማስተማር ላይ ይገኛሉ። ለዛሬ ከዚሁ ምርምር ካደረጉበት ጉዳይ ጋር በተያያዘ አስተያየት እንዲሰጡን ጋብዘናቸዋል። ስቱዲዮአችን ጽዮን ግርማ ኢትዮጵያውያን ለዘመናት የዘለቁበትን ማኅበራዊ ትስስር እያጡት ይሆን የሚል ጥያቄ አንስታ በወቅቱ ጉዳዮችና ሁኔታዎች ላይ አነጋግራቸዋለች። አዳምጧቸው። ተደረሰ ጌታቸው እንኳን ደህና መጣ። እንኳን ቆየሽን፣ ጽዮን። እግዚአብሔር ይስጥልኝ፣ ስለጋበዛችን የማህበረሰብ ሳይንስ ወይም ሶሻሎጂ በኒውዮርክ አዮና ኮሌጅ ውስጥ በማስተማር ላይ ትገኛለህ። ረዳት ፕሮፌሰር ነህ። በዛ በከተማ ጉዳዮች፣ በብሔረሰብና በማንነት ጉዳይ ላይ ነው የምታስተምረውና ዛሬ እዚህ የጋበዝንህ ከዚህ ከምታስተምረው ትምህርት ጋር በቀጥታ የተያያዘ ጉዳይ ነው። ምክንያቱም ዶክተር ደረሰ ለዚህ ለእኛ ለስቱዲዮአችን ወይም ለአሜሪካ ድምጽ ሬዲዮ እንግዳ አይደለህም አዲስ እንግዳ አይደለህም። በተደጋጋሚ አስተያየት ትሰጣለህ በተለይ በኢትዮጵያ የፖለቲካ ጉዳዮች ላይ ትንታኔዎችንና ከሌሎች ተወያዮችም ጋር እያቀረብን እናወያያሃለን። ዛሬ ግን እዚህ የጋበዝንህ እዚህ አንተ በቀጥታ ምርምር ባደረክበት በምታስተምርበት ጉዳይ ጋር በተያያዘ ነው። በተለይ ደግሞ ከዚህ ከማህበራዊ ሳይንስ ሙያ ጋር በተያያዘ ለኢትዮጵያ ማህበረሰብ አስፈላጊ ናቸው በተለይ በአሁኑ ወቅት ሊያነቁት ይገባል የሚለውን ጉዳይ በተያያዘ ማብራሪያ እንድሰጠን ነው እና ለማብራሪያ ደግሞ በርዕስነት የመረጥኩት ኢትዮጵያውያን ለዘመናት የዘለቁበትን ማህበራዊ ትስስር እያጡት ይሆን ወይ የሚል ነው። ይህን ርዕስ ለመምረጥ ምክንያት የሆነኝ እንደምናየው ግጭቶች፣ ሰዎች መብታችን ተነክቷል፣ የምንፈልገው ነገር አላገኘንም በሚል መንግስት ላይ ሲያሰሙት የነበረው ተቃውሞ በአጭር ጊዜ ውስጥ ተቀይሮ ወደ ግጭት የሚታይበት ሁኔታ በተለያየ አካባቢ ላይ ግጭቶች እየሰማን ያለ ነው እና እሱ እየተሰማን ያለውና ይሄ ማህበረሰቡ አብሮ በመኖር ያፈራውን አብሮ በመኖር የኖረበትን ተግባቦት እየናደው ነው ወይ? ምንድን ነው ለዚህ ያበቃው የሚለውን ነገር ከምርምርህ አንጻር አንስተህ እንድትነግረን ነው እና እንደው ለመሆኑ ማህበራዊ መግባባት ምንድን ነው ከሚለው ብንጀምርና ለሱም ማብራሪያ ብሰጠን አመሰግናለሁ። ሲሆን የአነሳሽው አርዕስት በጣም ወቅታዊ ብቻ ሳይሆን እጅግ ልናስብበትና ልንነጋገርበት የሚገባ ጉዳይ ነው። ማህበረሰብ ስንል ብዙ ጊዜ በእኛ ሳይንስ አምስት ወሳኝ የሆኑ ተቋማት አሉ። አንዱ አንቺ እንደምታውቂው ቤተሰብ ያለ ቤተሰብ ማህበረሰብ አይኖርም። ሁለተኛ የሃይማኖት ተቋማት ናቸው። በሁሉም አይነት ማህበረሰብ በዓለም ላይ ባለ በሙሉ አንድ ወይም ሌላ አይነት የእምነት አመለካከት ይኖራል። ሶስተኛ ገበያ የምንለው ሰዎች እቃ፣ አገልግሎት የሚለዋወጡበት ነው። አራተኛ መንግስት የምንለው ነው ወይም ስቴትስ ወይም ፖለቲክስ የምንለው ስልጣን እንዴት ነው የሚከፋፈለው፣ ገዥና ተገዢ እንዴት ነው የሚፈጠረው የሚለው ነው። የመጨረሻ ሁሉም ማህበረሰብ የትምህርት ተቋማት አሉት። እንግዲህ ማህበራዊ መግባባት ወይም ሶሻል ኮንሰንሰስ የምንለው ከነዚህ ከጠቀስኩልሽ ከአምስቱ ማህበራዊ ተቋማት ውስጥ አንድ ህብረተሰብ ከመንግስት ውጭ ከስቴት ፖለቲካ ውጭ እና ከገበያ ከኢኮኖሚክ ትራንዛክሽንስ ውጭ እርስ በርሱ ቅድም እንዳልሽው አብሮ የሚኖርባቸው ስርዓቶች ማለት ነው። ለምሳሌ ቤተሰብ እንዴት ነው የምንፈጥረው? እንዴት ነው የምናስተዳድረው? እንዴት ነው የምንጋባው? እንዴት ነው ልጆች ወልደን የምናሳድገው? የሃይማኖት ተቋማቶቻችን እንዴት አድርገው ነው ምእመኖቻቸውን የሚያስተዳድሩት? እንዴት አድርገው ነው የሚያስተምሩት? የእስልምና ሊሆን ይችላል፣ የክርስትና ሊሆን ይችላል፣ ሌላም እምነት ባህላዊነት ሊሆን ይችላል። እንዴት አድርገው ነው የትምህርት ተቋሞቻችን አዲስ ዜጋ የሚያፈሩት ከታች ከአጸደ ህጻናት ጀምረሽ መጀመሪያ፣ ሁለተኛ ደረጃን የዩኒቨርሲቲ ወይም ከፍተኛ ትምህርት በምንለው ውስጥ ዜጋ እንዴት ነው አንድ ሀገር የምትፈጥረው የምንለው ነው። እና እነዚህ ትምህርት ላይ የእምነት ተቋማት ላይ እና የቤተሰብ ግንኙነቶቻችንን በሙሉ የምናስተዳድርበት ጋቨርን የምናደርግባቸውን ፕሪንሲፕልስ ነው እንግዲህ ሶሻል ኮንሰንሰስ የምንለው። እንግዲህ ከእነዚህ ውስጥ ኢትዮጵያ ውስጥ ያለው ማህበረሰብ በምን ላይ የተመሰረተ ነው እንዳልከው፣ እነዚህ የትምህርቱ፣ የገበያው የጠቀስካቸው አምስቱ ነጥቦች አሉ ኢትዮጵያ ውስጥ እና አሁንም አሉ። በምን ላይ ነው የተመሰረተው ይህ ማህበራዊ ግንኙነቱ? ማህበራዊ ግንኙነት ብዙ ጊዜ ሶስት ነገሮች ላይ ይመሰረታል። አንደኛ እውቅና እንለዋለን ሬኮግኒሽን። ለምሳሌ ቤተሰብን ምሳሌ አድርጌ ልስጥ። አንዲት ወንድና አንዲት ሴት ትዳር ሲመሰርቱ መጀመሪያ የሚሆነው ነገር ያንን ሰው ባለቤቴ ናት ባለቤቴ ነው ብለን እንደ ባል እንደሚስት ስንወስድና ያንን ሰው የሕይወታችን አካል ስናደርግ ነው ሬኮግኒሽን እንለዋለን። ማንኛውም አይነት ማህበራዊ ግንኙነት ከሁለት በላይ የማህበረሰብ አካላት እንዳሉ ያምናል። መቀባበል የማህበራዊ ግንኙነት የመጀመሪያው መሰረት ነው። መቀባበል ስል ሰውየው እንዳለ ማወቅ ብቻ ሳይሆን መብታቸውን፣ ግዴታቸውን ማወቅ ማለት ነው። ሁለተኛ፣ ዲቪዥን ኦፍ ሌበር የምንለዋለን የስራ ክፍፍል ማለት ነው። ለምሳሌ በእምነት ተቋማት ምሳሌ የሚውሰድ የትኛውም የእምነት ተቋማት ሶስት ነገሮች አላቸው። የእምነት መሰረት አላቸው፣ ቀኖና እንለዋለን። ቁርአን ሊሆን ይችላል፣ መጽሐፍ ቅዱስ ሊሆን ይችላል፣ ወይም የብሉይ ኪዳን ሊሆን ይችላል፣ የአይሁድ የእምነት ተከታይ ከሆነች። ሁለተኛ፣ ካህናት አሉ ይሁዲ ከሆንን ራባይ እንላቸዋለን። ክርስቲያን ከሆነ ጳጳሳት፣ ኤጲስቆጶሳት፣ መጋቢዎች እንላቸዋለን። እስላሞች ሙስሊም እምነት ከሆነ ደግሞ ሼኮች፣ ኡለማዎች እንላለን። አስተማሪ የእምነት አስተማሪ ማለት ነው እና ሃይማኖቱን የሚያስተምሩ የካህንነት ስራ የሚሰሩ ሰዎች አሉ። ደግሞ ተከታዩ አለ ምእመን የምንለው በእነዚህ መሀል ያለ የኃላፊነት አይነቶች አሉ። ለምሳሌ ካህናት ወይም የሃይማኖት መሪዎች ሁለት ነገር እንጠብቅባቸዋለን። አንደኛ መንፈሳዊውን ዓለም እንዲያስረዱን እንጠብቅባቸዋለን። ሁለተኛ ግን ከተራው ምእመን ያለፈ የሞራልና የተአማኒነት ልዕልና ይኖራቸዋል። ለምሳሌ የተጣላ የሚያስታርቁ፣ የዋሸን የሚገስጹ፣ ትዳሩ ላይ ታማኝ ሆኖ ያልተገኘን ሰው ወይም ከባለቤቱ ጋር የተጣላን ሰው የሚያስታርቁ ይሆናሉ እና ይሄ አይነት ሚና ሲፈርስ ለምሳሌ የሃይማኖት ተቋማትን የሚመሩ ሰዎች እንዲህ ያለ የሞራል ልዕልናቸውን ሲያጡ፣ ማህበራዊ መግባባት እየፈረሰ ነው ማለት ነው። ቤተሰብ ላይ ወላጆች ውስጥ ለልጅ የሚገባቸውን ኃላፊነት መወጣት ሲያቅታቸው ልጆችን በስርዓት ማሳደግ፣ መመገብ፣ ማስተማር፣ የሞራል የሚና አራያ መሆን ሲያቅታቸው፣ ቤተሰብ እየፈረሰ ነው ማለት ነው። ፋሚሊ ዲስኦርጋናይዜሽን እንለዋለን። በትምህርት ቤቶች ውስጥ መምህራን በስነ ስርዓት የማያስተምሩ ከሆነ ስራ ኃላፊነታቸውን የማይወጡ ከሆነ የተማሪ መብት የሚገስሱ ከሆነ በገንዘብ ሊሆን ይችላል፣ በአካል ጥቃት ለምሳሌ ሴቶች ላይ የሚደረግ የአካል ጥቃት የስነ ልቦና ተጽዕኖ ሊሆን ይችላል። እና የኃላፊነት አለን ዝርዝር አለን ያንን በስነ ስርዓት መጠቀም ሳንችል ስንቀር ኔግሊጀንስ ስንሆን፣ አንዳንዴ ደግሞ ያንን ስልጣንና ኃላፊነት ያለ አግባቡ ስንጠቀም አቢዩዝ ማድረግ ስንጀምር ማህበራዊ መግባባት ይፈርሳል እና ሶስቱ ነገሮች ወሳኝ ናቸው አንደኛ መቀባበል ሬኮግኒሽን ያልኩት ሁለተኛ የኃላፊነት ክፍፍል ሶስተኛ ዩኒቲ ኦፍ ፐርፐስ የዓላማ አንድነት ማህበራዊ መግባባት የመጨረሻ ግቡ አንድነት ቤተሰብ ሆነን ባል ሚስት ሆነን ልጆች ዘንድ ስንኖር መጨረሻው ዓላማችን አንድ ቤተሰብ መሆን ነው የተከፋፈለ ቤት አይጸናም ይላል ቅዱሱ መጽሐፍ ራሱ ሀገርም ስንሆን እንደዚህ ነው ኢትዮጵያውያን ስንሆን የተለያየ ቋንቋ፣ የተለያየ እምነት፣ የተለያየ ብሔረሰብ፣ የተለያየ ቦታ ተወልደን ነው የምንመጣው። ግን እንደ ሀገር አንድ መሆን አለብን። ተከፋፍለን ኢትዮጵያዊነት የሚባል ማንነት የሚያሰባስበን ማንነት ይጠፋል። ማህበራዊ መግባባት እንደጠፋ አንዱ ዋቢ የሚሆነን ነገር እንደ ፖለቲካችን እንኳን ብታየው ኢትዮጵያዊነት ምንድን ነው የሚለው ላይ በጣም አንግባ። አዎ፣ እስቲ አሁን በመግቢያም ላይ እንደጠቀስኩት ፖለቲካውን ወደ ጎን አስቀምጠ ነው ከማህበረሰቡ ጋር የተመለከተውን ነው የምንወያየው። ምክንያቱም ፖለቲካውን ትልቁን ስዕል ለምሳሌ ኢትዮጵያዊ ማንነት አለ የለም የሚል ክርክር መጥቷል። ትልልቅ ክርክሮች ተነስተዋል እና እነሱን ክርክሮች ለማድረግ መጀመሪያ የረጋ የማይጋጭ ሰከን ብሎ የሚያዳምጥ ማህበረሰብ አያስፈልግም ወይ የሚለው ነው የኔ የማጠንጠኛ ጥያቄ። እና አሁን ካነሳቸው አንጻር ማህበረሰቡ ከመንግስት ማለት መንግስት በህግ ነው ህብረተሰቡን ህዝቡን የሚያስተዳድረው ከሱ ውጭ ከመንግስት በመለስ ባለው የኢትዮጵያ ማህበረሰብ ተግባብቶ ተከባብሮ ተዋልዶ አብሮ ደስታውንም ሐዘኑንም ተካፍሎ ያለውን ተቋድሶ በመኖር የሚታወቅ ማህበረሰብ ነው። ለምሳሌ የእምነት ተቋማት እርስ በርስ በመከባበር ከአንዱ አንዱ አካባቢ በሚለያዩ ሁኔታ ግን ተከባብሮ የሚኖር ነው። ና ይሄንን ማህበራዊ መግባባቱን መሰረቱን ያላለው ጉዳይ ቁልፍ ጉዳይ የምትለው ምንድን ነው? በአሁኑ ሰዓት ሆን በጣም ትልቅ ጥያቄ ነው የጠየቅሽኝ። እኔ እንዳልሽው ነው ትልቁን ስዕል ማየት ያለብን። ብዙ ጊዜ ፖለቲካ ላይ ነው የምናተኩረው እንጂ ያ ማህበረሰብ መንግስት ጋር ሳይደርስ ብዙ ተስማምቶ የኖረበት ከባለስልጣናት ውጭ የተጣላ አስታርቆ፣ ያጠፋን ቀጥቶ፣ የበረታን አሞግሶ ሸልሞ፣ የደከመን አጽናንቶ፣ የሞተበትን ለቅሶ ደርሶ ድንኳን ተክሎ እዝን ተቀምጦ፣ በእድሩ ያጣን ሰው እቁብ አድርጎ ገንዘብ አዋጥቶ ለንግዱ ለትርፉ እንዲንቀሳቀስ የሚያደርግባቸው ብዙ የማህበረሰብ እሴቶች አሉ፣ ተቋማት አሉ። እነዚህ ለምን ላሉ ላልሽኝ ጥያቄ እኔ እንግዲህ ሲሆን ሁለት ምክንያቶች ይታዩኛል። አንዱ ዘመናዊነት ይመስለኛል። ኢትዮጵያ ውስጥ አሁን አስተውለሽ እንደሆነ ባለፉት ሀያ ዓመታት ሰላሳ እንበል ባለፉት ሰላሳ ዓመታት ትልቅ ቀውስ አለ፣ የማንነት ቀውስ አለ። እንዳውም እዚህ ውጭ ሀገር ያለነው ዲያስፖራ የምንባለው ላይ የበለጠ ግልጽ ሆኖ ተራለሽ ያደግንበት ባህላዊ አስተሳሰብ፣ ባህላዊ እሴቶች፣ ባህላዊ መንገዶች አለ። የምዕራቡ ዓለም ስልጣኔ ደግሞ ወደኛ ያመጣው ነገር አለ። ምዕራባውያኑ የተሻቸው እንደሆነ ግለሰባዊ ናቸው፣ ኢንዲቪጁዋሊስት ናቸው። አንድ ልጅ 18 ዓመቱ ከሞላ በኋላ የሚያስበው ነገር ከአባቴና ከእናቴ ቤት ወጥቼ እንዴት የራሴ ኑሮ ላቋቁም እኛ ደግሞ አባቶቻችንና እናቶቻችንን ይዘን መጀመሪያ እነሱ አሳድገውን ከዛ እኛ ደግሞ ጡረታ ሲወጡ አስቀምጠን ጦረን ማክበር ነው የምንፈልገው። እዚህ ሀገር እድሜው ከጡረታ በኋላ የደረሰ ያለፈ ሰው እና ወደ ሰባዎች የተጠጋ ሰው አረጋውያን የሚቀመጡበት ቤት ውስጥ ነው ሄዶ የሚቀመጠው። እና የሁለት ዓለም ሰዎች ሆነናል ኢትዮጵያ። በአንድ በኩል ዘመናዊነቱንና ምዕራባዊነቱን እንፈልጋለን። ያ ማለት የሀገራችንን ባህል የሀገራችን ተቋማት ውስጥ ያሉትን ነገሮች የማንወዳቸው ምንተቻቸው ነገሮች አሉ። በሌላ በኩል ባህላዊውን ነገር የድሮውን ይዘን መሄድ እንችላል እንፈልጋለን እና የሁለት ዓለም ሰዎች ሆነናል። ያ የሚያመጣው ቀውስ ያለ ይመስለኛል። ሁለተኛ ይሄ የብሔረሰብ ማንነት የኤትኒክ ማንነት ላይ ብቻ ማተኮራችን ነው። ቅድም እንዳልሽው ብሔረሰብ ከብሔረሰብ የተጋባን የተዋለድን አማራ፣ ኦሮሞ፣ ትግሬ፣ ጉራጌ አብዛኞቻችን ከተለያየ ብሔረሰብ ቤተሰቦች የመጣለን። በተለያየ አገሪቱ ክፍል ውስጥ ተወልደው ተንቀሳቅሰው አስተማሪ ሆነው ወታደር ሆነው ነጋዴ ሆነው የወለዱን ልጆች ነን እኛ። አሁን ግን ያለው ያ የሚያሰባስብንና የሚያገናኘንን ድልድይ ሆኖ አገሪቱን እንደ ገመድ እንደ ስጋጃ ገመድ ያሰራትን ነገር ላይ ማተኮር ሳይሆን የሚያለያየን ነገር ላይ ነው እያተኮር ነው ያለ ያለፈውን ዓመት የአርባ ዓመት ጉዞችንን ስታይ ጽዮን እኔ ፖለቲካውን አሁን አልገባበት። ቤተክርስቲያን ስትሄጂ አሁን የአማሮች ቤተክርስቲያን አለ የትግሮች ቤተክርስቲያን አለ የኦሮሞዎች ቤተክርስቲያን አለ። አንድ መጽሐፍ ቅዱስ እያነበብን ማለት ነው። ሰዎች በቋንቋቸው እግዚአብሔርን ቢያመልኩ ችግር የለብኝም። ግን እነዚህ ቤተክርስቲያኖች የሚቋቋሙበት ኢንቴንሽን ምንድን ነው? ብዙ ጊዜ ስትይ ሰዎች አብረው መሆን ስለማይፈልጉ። ግን ከእምነቱ ትምህርት ክርስትናን ብቻ እንወስደው ከእምነቱ ትምህርት እንኳን ስትሄጂ ባልንጀራህን እንደ ራስ አርገ ውደድ የሚል መጽሐፍ ቅዱስ እያነበብሽ አጠገብሽ ያለው ሰው ኦሮሞ ስለሆነ አጠገብሽ ያለው ሰው ትግሬ ስለሆነ የምትጠይቅ ከሆነ አብረሽ መጾም፣ አብረሽ መጸለይ፣ አብረሽ ዳቦ መቁረስ የማትፈልጊ ከሆነ የአንቺ እምነት ወይም የእኔ እምነት ምኑ ላይ ነው ትሩፋቱ? እና ይሄ መገፋፋትን፣ መለያየትን፣ አብሮ መሰብሰብን፣ መዋደድን፣ እርስ በርስ መከባበርና ወደ አንድነት መምጣትን ሳይሆን መለያየት ላይ ማተኮራችን ፖለቲካችንን እንድታዩ ተቋማችን ቤተሰቦቻችንም፣ አሁን ጥናት አይደረግም። አሜሪካን ሀገር ይደረጋል። አሁን የአሜሪካኖች በዘር ላይ የተመሰረተ ጥላቻ እየጠፋ ነው ወይስ እየጨመረ ነው የሚለውን የሚለኩት በምን እንደሆነ ታውቂያለሽ? ኢንተርሬሽናል ማሬጅስ እየበዛ ነው ወይስ እየቀነሰ ነው ብለው ያሉ ጥቁር ከነጭ እየተጋባ ከእስያው ጋር ከሂስፓኒኩ ጋር እየተጋባ ከመጣ ፕሬጁዲስ እየቀነሰ ነው ብለው፣ በዛ ይለካሉ። ሰው ከራሱ ብሔረሰብ ብቻ እየተጋባ ከሆነ ግን አሃ በዘር ላይ የተመሰረተ ጥላቻን እያሸነፍ ነው አይደለም ብሎ ይላሉ። እንደዛ አይነት መረጃ ቢኖረን ነው። ከዛሬ 40 ዓመት በፊት ምን ያህል ኢንተርኤትኒክ ማያረጅ ይሳሉ፣ ከዛሬ 20 ዓመት በፊት የዛሬ 5 ዓመት በፊት። ስለዚህ በዘር ላይ የተመሰረተ ጥላቻን ለማጥፋት ይሰራሉ። እዚህ ሀገር እኛ ጋር ደግሞ ተቃራኒ እንግዲህ፣ የዚህን ሀገር ከኢትዮጵያ ጋር ማነጻጸር በራሱ ተገቢ ነው ብዬ አላምንም በብዙ መልኩ፣ ምክንያቱም የተለያየ የኢኮኖሚ የፖለቲካ እንዳነሳ ነው የማህበረሰብም ማንነት ስለሚለያይ ልዩነት አለው። ግን ደግሞ ለችግሮች መፍትሄ የሚፈልጉበትን መንገድ ማየቱ ጠቃሚ ነው እና ኢትዮጵያ ውስጥ ለጥላቻ በተለይ በማንነት ላይ የተመሰረተ ሁኔታ ለማደጉ ጥላቻ ለማደጉ አስተዋጽኦ የሚያደርግ ከሆነ በምን አይነት መልኩ ነው ይህን ችግር ለመፍታት መሰራት ያለበት? ትልቅ ጥያቄ ነው የጠየቅሽኝ ሲሆን እና ደግሞ መጀመሪያ ያልሽው እውነት ነው። አሁን ምዕራባውያኑ የሚያደረጉትን ሁሉ ገልብጠን አገር ቤት እንውሰድ ማለት አይደል። ምክንያቱም እነሱ የመጡበት ታሪክ የእነሱ ሕይወትና የእኛ አንድ አይነት ያለማ ያልሽው እውነትሽን ነው። እኔም እንደ አብነት ነው የወሰድኩት። እንዴት እንቀይረው ላልሽኝ እኔ ሲሆን ትልልቁ ነገር የሚመስለኝ በእነዚህ ተቋማቶቻችን ውስጥ ያሉ መሪዎቻችን የህሊናና የሞራል ተሃድሶ ማድረግ አለባቸው። ሶስቱ ላይ ነው አሁን እኔ እያተኮርክ ያሉት ቤተሰብ፣ የእምነት ተቋማትና የትምህርት ተቋማት። የእምነት ተቋሞቻችን እውነት ሰው ሲገፋ ይጮሃሉ ጉልበተኞች፣ ባለስልጣናት የሰውን መብት ሲያስሩ ሲገፉ ተው ይላሉ ወይ? የትምህርት ተቋሞቻችን ሕሊና አላቸው ወይ? አሁን የአደባባይ ምሁር አለ ሲሆን ስለ ሀገር ጉዳይ ወጥቶ ከዩኒቨርሲቲዎች የሚጽፍ የሚሞግት በጣት የሚቆጠሩ ሰዎች ናቸው ያሉ። አሁን ፕሮፌሰር መስፍንን ያቸው ለአራት መንግስታት ጊዜ የህሊና የእውነት አፍ ሆነው ኖረዋል። እንደ እሳቸው አይነት ስንት ሰዋል? ስለዚህ በቤተሰብ ትምህርትና በሃይማኖት ተቋማት ላይ በየትኛውም የሃይማኖት ተቋማት ላይ ይህንን የማህበረሰብ መግባባት ለማምጣት መሰራት አለበት ነው። ይሄ እንግዲህ እንደ አንድ የአማራጭ መፍትሄ ሀሳብ ነው። አሁን ግን ኢትዮጵያ የመፍረስ አደጋ ተጋርጦባታል የሚል ተደጋጋሚ ከብዙ አፎች ይሰማል። የኢትዮጵያን የፖለቲካ ጉዳይ ከሚከታተሉ ሰዎችም ይሰማል። እና ይሄ የመፍረስ አደጋ ተጋርጦባታል ተብሎ ሲነሳ ከሚዘረዘሩት ምክንያቶች መካከል አንደኛው ማህበረሰቡ እርስ በርስ እየተጋጨ ነው። ለምሳሌ ሁለት ወጣቶች አንድ አካባቢ ላይ ቢጣሉ፣ እነዚ የተጣሉት ሁለት ወጣቶች የተጣሉበት ምክንያት ሳይሆን የሚታየው ከየትኛው ብሔረሰብ ነው የመጡት የሚልና እሱ ግጭት ያድጋል። እንደዚህ አይነት ግጭቶች አሉ። እንደዚህ ያሉ ግጭቶች የእውነትም አድገው ለመፍረስ አደጋ ምክንያት ሊሆኑ ይችላሉ ወይ ሆናሉ። ምክንያቱም ቅድም እንዳልኩሽ መንግስት የሚፈጥረውን ጫና አንዳንድ ጊዜ ይፍትሐዊ ባልሆነ አካሄድ የሚፈጥረውን ጫና ብዙ ጊዜ ስናረም የነበረው ማህበረሰብ ውስጥ በነበረን አንቺ ቅድም ባልሽው መግባባት አሁን ማህበረሰባችን ራሱ እርስ በርስ እየተከፋፈለ ከሚያግባባንና ከሚያሰባስበን ነገር ይልቅ የሚያለያየን ነገር ላይ መዋል ስንጀምር በሌላ ቋንቋ ጥላቻ እና ልዩነት እየሰፋ ስለሚ ሲመጣ ቅድም ያልሽው ነገር ይሆናል። ተማሪዎች ኮሌጅ የገቡ ተማሪዎች አንድ ዱጉማ የሚባል ልጅና አንድ አድማሱ የሚባል ልጅ ስለተጣሉ የአማራና የኦሮሞ ግጭት ሆኖ ያልፈዋል። የሚዳኝ ሰው ይጠፋል። ግጭቱ ብቻ ሲያሉ አንቺን ልዳኝ ብለሽ ብትጂ ዳኛው ማነው ነው ነው የሚባል አማራ ነው ዳኛው ወይስ ኦሮሞ ነው ዳኛው የሚባል ነገር ጋር እንገባለን። ገብቶሻል። የአንድ ሀገር ሰው መሆናቸው ይረሳል። የአንድ ትምህርት ቤት ተማሪዎች መሆናቸው ይረሳል። መምህሩ የሁለቱም መሆኑ ይረሳል። የሀገር መፍረስ አደጋ አለ ሲባል እንደቀልድ ነው የሚነገረው እንደ ቀልድ ማለቴ፣ ይሄንን ነገር የሚናገረው ሰው እንደ ቀልድ እየተናገረው አይደለም። ግን አንዳንድ ጊዜ እየተለመደ ሲመጣ አንድ ነገር ቀላል ነገር ይሆናል በሰዎች አይምሮ ውስጥ እና የሀገር መፍረስ አደጋ ምንድን ነው? ለአንድ አገር ህዝብ ምንድን ነው? እንዲህ በቀላሉ የሀገር መፍረስ አደጋ ሊያጋጥም ይችላል ተብሎ ሊታለፍ የሚገባው ጉዳይ ነው ሲሆን ግን ምልክቶቹን ላሳይሽ። አንደኛ እርስ በርስ ቅድም አንቺ እንዳልሽው በብሔረሰብ መሀል የሚደረግ ግጭት፣ ማንኛውም አይነት ግጭት ደግሞ በብሔረሰብ መተርጎሙ ይሄ ትልቁ ምልክት ነው፣ አደጋ ላይ እንዳለ። ሁለተኛ መፈናቀል፣ አማራ ያልሆኑ ሰዎች ከአማራ ክልል የሚፈናቀሉ ከሆነ ውጤቱን፣ አይደለም ሰዎች የሚፈናቀሉ ከሆነ ዶክተር ደረሰ ሀሳቤ ውጤቱ የሚያመጣውን ውጤት አሁን እየታየ ያለው ውጤት ወይም የአገር መፍረስ አደጋ ምልክቱ የለም አይደለም ያልኩት። ግን ሕብረተሰቡ ሲመለከተው የሀገር መፍረስ አደጋ አለ ሲባል እንደ አደጋው ከፍተኛነት ያህል እያሳሰበው ነው ወይ ነው ጥያቄ? እንደ ቀላል እንደዚህ መፍረስ አደጋ አለ ተብሎ የሚታለፍ ጉዳይ ነው ወይ? በጣም አሳሳቢ ጉዳይ አይደለም ወይ? ከሌሎች አገሮችም ከኢትዮጵያ በፊት አሁን በቅርብ የዓይን እማኝ ሆነን እየተመለከት ናቸው ካለው ጉዳይ አንጻር ዝም ብሎ በቀላሉ የሚታለፍ ላይለፋበት፣ ላይጣርበት፣ ችግሩን ለማስወገድ ላይሰራበት የሚቻል ተራ ጉዳይ ነው ወይ? በጭራሽ አይደለም። በጭራሽ አይደለም። የሚያሳዝነው እንዳልሽው ተራ አድርገነዋል ማለት፣ ስናወራው ራሱ ቀላል ነገር አድርገን ነው የምናወራው። ግን አይ ቲንክ መጮህ አለብን መጮህ አለብን። መጮህ አለብን ስልሽ ምንድን ነው፣ አንድ ሞኝ የሆነ ሰው አሉ። ቤቱ ሳተያይዞ ተቃጥሎ እሱ ተረፈ፣ ቤቱ አመዶ ነው። እና ሰዎች ይዘው ሲወጣ ይስቃል። ለምን የምስቀው ሲባል የቤቴ መቃጠል ለትኋን የበጀኝ ብሎ ተረታሉ። እና ቤታችን እየተቃጠለ በትኋን ጉዳይ እየተጣላል። ጽዮን፣ አመሰግናለሁ አንቺንም፣ ዶክተር ደረሰ ጌታቸውንም። ውይይታችሁ እንዳልተቋጨ ነው የሚገባኝ። ሙሉ ቃለ ምልሳችሁ በቪዲዮም በድምፅም በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። አድማጮች አድማጮችም እንደዚሁ አስተያየቶቻችሁን በዚህ ጉዳይ ላይ ማንሸራሸር ትችላላችሁ በፌስቡክ ገጻችንም ላይ ሆነ በኢሜል ወይም ደግሞ በራዲዮ መልእክት መቀበያችን እየደወላቸው ለዛሬ ጊዜው ወደ ማብቃቱ ነው። እንግዲህ ጾሙም ወደ መገባደዱ ነው አደለም? ሲሆን አዎ፣ ፋሲካም እየደረሰ ነው። ፋሲካ እየደረሰ ነው። አንድ እንግዲህ ከዛሬ ጀምሮ አስራ አምስተኛ ቀን ላይ ይውላል ማለት ነው ፋሲካ። እስከዚያው ድረስ አብረን እንድናዘግም ጾሙም የጽሞና ጸሎቱም እግዜር ዘንድ የሚደርስ እንዲሆን

የሰሜን ብሔራዊ ፓርክን ቃጠሎ ለማጥፋት አንድ ከደቡብ አፍሪካ የተላከ ሄሊኮፕተር ዛሬ ወደ ሥራ መሰማረቱ ተገልጧል። የአፍሪካ ጉብኝታቸውን የጀመሩት ኢቫንካ ትራምፕ ለአፍሪካ ሴቶች የኢኮኖሚ ጉባኤ ዛሬ አዲስ አበባ ገብተዋል። እስክንድር ፍሬው አጭር ዘገባ ልኮልናል። ስ ግ ፕሪቪሌጅ ስታርት ማይ ቪዚት ቶ ኮንቲነንት ሂር ኢን ኢትዮጵያ በአህጉሪቱ የማደርገውን ጉብኝት እዚህ በኢትዮጵያ በመጀመሪያ ኩራት ይሰማኛል። የአፍሪካ የዲፕሎማሲ ማዕከል በሆነችው ሀገር፣ የቡና ምንጭና መገኛ በሆነችው ሀገር ነው ያሉት። የጉብኝታቸው ዋነኛ መነሻም እንደ አውሮፓውያን አቆጣጠር እስከ 2025 50 ሚሊዮን ሴቶችን ተጠቃሚ ለማድረግ የሚያልመውና ከሁለት ወራት በፊት በዋይት ሀውስ ይፋ የተደረገው በእንግሊዝኛው ደብሊው ጂዲፒ የተሰኘው ፕሮግራም ነው። የሴቶች ዓለም አቀፍ የልማት ፕሮግራም እንደማለት ነው። የመጀመሪያ ተግባራቸውም የአንዲት ኢትዮጵያዊት ሴት ንብረት የሆነውን ዱሜርሶ ቡና መጎብኘት ነበር። በዚሁ ጉብኝት ወቅት ሲናገሩም የሴቶችን አቅም መገንባትና በገንዘብ ማገዝ ብልህ የሆነ የልማት ፖሊሲ መሆኑን እናምናለን። አዋጭም ነው። የጸጥታና የደህንነት ጥቅማችንንም ያስጠብቃል። ምክንያቱም ሴቶች አቅም ሲፈጥሩ ሰላምና መረጋጋትን ያጠናክራሉ። የሀገራትን የመቋቋም አቅም ለማጠናከር የሴቶችን አቅም ማጠናከር ወሳኝ ነው ነው ያሉት። የኢቫንካ ትራምፕ የጉብኝት መርሃ ግብር በነገ ዕለትም ይቀጥላል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና ሶሎሞን አባተነን። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም